ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ፕሮፌሰር ላጲሶ ጌታሁን ደሌቦ ከኢትዮጵያ ታዋቂ ታሪክ ተመራማሪዎች ውስጥ አንዱ እርሶኖት የመጀመሪያው የኢትዮጵያ ስርወ መንግስት የዳማት ስርወ መንግስት መሆኑ ይታወቃል። የዳማት ስርወ መንግስት የት መቼና እንዴት ነበር የተመሰረተው? ዳማት ሥርወ መንግስት ታሪክ እኮ የተገኘ ባለፈው አርባ አመት ውስጥ ነው። ከዛ በፊት አይታወቅም ነበረ። እንግዲህ እንዴት እንደተገኘ ማለት ነው። አርኪኦሎጂ በሰሜን ኢትዮጵያ ከአስራ ዘጠኝ መቶ አርባ አምስት አመት በኋላ ብዙ ጥናትና ምርምር ሲደረግ በአርኪኦሎጂ ጥሩ መረጃዎች ተገኙ። በዚህ ውስጥ ከአክሱም በፊት አንድ መንግስት ስን እንደነበረ ባህላ ለአክሱማውያን መሰረት የሚሆነው ደአማት ነው። እና ይሄ ደአማት የነበረው በዛሬ ትግራይና ኤርትራ ክፍል አካባቢ ነው አገሩ የተገኘ እና እሱ ከዛ ወደ የተገኘ መንግስት ነው ባለፈ ሶስት ሺህ አመት ማለት ማለት ነው። ባለፈ ሶስት ሺህ አመት እስከ አብዮቱ ድረስ በተከታታይ ለተነሱ መንግስታትና ሰው መንግስታት መነሻና መሰረት የሆነ እሱ ነው። የዳአማት ስርወ መንግስት የዛሬ ሶስት ሺህ ዓመት በሚመሰረትበት ወቅት ቋንቋቸው ምን ነበር? የስርወ መንግስቱስ ዋና ከተማ ማን ነበር? እንደሚታወቀው አሁን ያሃ ተብሎ የሚታወቀው ቦታ የዳአማት ስርወ መንግስት መዲና እንደነበር ይነገራል። በወቅቱ ቋንቋቸውስ ምን ይመስል ነበር? መዲናቸውስ በእርግጥ ያሃ ነው? ጥያቄ ከመመለሴ በፊት ከዛሬ ሶስት ሺህ ዓመት በፊት ከክርስቶስ ልደት በፊት በአንድ ሺህ ዓመት ውስጥ በአካባቢ ሶስት መንግስታት ይነሳሉ። ጂኦፖለቲካ በጣም ኢምፖርታንት ነው። በአረቢያ ሰባ የሚባል መንግስት ተነስተዋል። በዛሬ ሱዳን ኑቢያ የሚባል መንግስት ተነስተዋል። በኢትዮጵያ ዳአማት የሚባል መንግስት ተነስተዋል። ሶስቱም በየአካባቢያቸው በየፊናቸው ነው የተነሱት። ሶስት ኮንተምፕሬሪ መንግስታት ነበሩ። የኢትዮጵያ ታሪክን የሚያዛባው ዳአማት ባለመገኛቱ የዳአማት ሲቪላይዜሽን ሳይታወቅ በመቅራቱ የሳባ መንግስት በኢትዮጵያ በወረራ ገብቶ መንግስት መሰረተ፣ አክሱም መንግስትን የሚባል ሰረት ተነስቶ ነበረ። አሁን በአንድ ሺህ አመት ከክርስቶስ ልደት በፊት በአንድ ሺህ አመት ማለት ነው ዳአማት የተነሳ ራሱ ቆምጣ ያለ የራሱ ፊደል ያለ የራሱ ሱ ሃይማኖት ያለ ከደ ከመካከለኛ ምስራት ዳር በተለይም ከአረቢያ፣ በዛሬ ሰውዲ አረቢያ፣ በየመን ታሪካዊ ግንኙነት ነበረ። ማስተዳበር እና መወራረስ ነበረ። አክሱም መንግስት ከመነሳቱ በፊት የተነሳ መንግስት ሆኖ የራሱ ዳይነስቲ ነበረ። የራሱ ቋንቋ ነበረ። ያካ አሁን በሰሜን ኢትዮጵያ ያሉት በትግራይና በኤርትራ የነበሩ ይሀ እና ተመሳሳይ መንግስታት ያሉት የዳማት አገሪና ልዩ ልዩ ስም ነው ዳማት ከተማም ነው መንግስትም ነው። የራሱ ቋንቋ ነበረው። የራሱ ፊደል ነበረው። የእሱ ፊደል ደግሞ በአጎራባሱ ከሳባ ፊደል ቅድሚያ አለው። በዓለም ደግሞ የእሱን የሚመስል ፊደል አልነበረም፣ እስከዛሬ አልታወቀም። ስለዚህ ከዳዓማት ጋር በዛ ጊዜ የተነሱ ነገ መንግስታት መካከለኛ ምስራቅ እና በግብፅ ላይ ግብፅ እና መካከለኛ ምስራቅ መጀመሪያ በፋርሳውያን እጅ ይወጥቃል። ቀጥሎ በግሪኮች እጅ ይወጥቃሉ። ማለት የዛሬን ግብፅን መካከለኛ ምስራቅን ከክርስቶስ ልደት በፊት አንድ ሺህ አመት ውስጥ ግሪኮችና ፋርሳውያን የዛሬ ላናውያን ይፈራረቃሉ። የእነዚህ የዓለም መንግስታት በግብፅና በአረቢያ ላይ ተጽዕኖ ያሳድርና ወደ ዳማት በኩል አልደረሰም። ዳማት ደግሞ በጠረፍ ሳይሆን በመሀል ሀገር በዛሬ ትግራይና ኤርትራ የተነሳ መንግስት ነው። ኢንዲፐንደንትሊ እነዛ የዓለም መንግስታት ሲነሱ በአረቢያ ላይ ግዛታቸውን ያስፋፉና ለሳባ መንግስት ውጥቀት ምክንያት ይሆናል እና ከዛም ደግሞ ግብፅን የያዘው የፋንሳውያንና የግሪኮች መንግስታት በሜሮዌም በተሰኘው ሱዳን ጥንታዊ ሱዳን መንግስት ላይ ተጽዕኖ ያሳድር እና ሁለቱም መንግስታት በየአካባቢያቸው ሲወጥቁ ዳአማት መንግስት ሳይቅ ለአክሱም መነሻ ሆኖ ይቀጥላል። ጥናትና ምርምር የሚያሳየው የዳማት ፊደል ስብ አይነት ሆኖ ከአንስብ ጽሑፍ ስብ ጽሑፍ ሆኖ ስታይ በዳማት ሀገር ደግሞ ከአጎራባሹ አረቢያ የሳባ መንግስት ጋር ግንኙነት ነበረ። የቀረባ ባህላዊ ግንኙነት ነበረ። እንደሚታወቀው የከተማው የዳማት ስርወ መንግስት ያሀ ነበር። ቋንቋቸውስ ምን ነበረ? በወቅቱ የነበረው የሚናገሩት ቋንቋ ፊደላቸውስ ከግዕዝ ፊደል ጋር ያለው ወይም ከሳባ ፊደል ጋር ያለው አንድነትና ልዩነት ነበር። ይህንን በአማ ሲቪላይዜሽንን በአስራ ሚት አመት ለአለም ያሳወቁ ሁለት ታላላቅ ምሁራን ናቸው። አንዱ የሆላንዱ ድሮዌዝ የሚባል ሌላ የሉክሰምበርጉን ሽናይደር የሚባል ሰዎች ናቸው። ኤፒግራፊስቶች ጥንታዊ ሰነድ የሚመረምሩ መጀመሪያ ኢትዮጵያውያንም ምሁራንም አረቢያ ነው የኢትዮጵያ ስልጣኔ የሚልት ከሳባ የመጣ ነው ብሎ ሲያስተምሩ፣ እኛም ስናስተዳባ ስንኖር እነዚህ ምሁራን ናቸው ጥንታዊ ጽሑፍ ላይ ጥናትና ምርምር ተዋል በዛ በኩል በጽሁፍና በቃል እንደተነገረኝ ለአክሱማውያን ድዒፍ ቆንቃ ድዒፍ ፊደል ድዒፍ ጽሕፈት አልፋቤት ራይቲንግ መነሻ የሆነ ደአማት ቆንቃ ነው ብሎ ነግሮኛል፣ አሰለጥቶኛል፣ አላረጋግጦልኛል። عملت بيسي كل الصوف اللي بدأ فيه بعال ما تو عملتوش دي من الناس ان ده نبرا مرة جاء يا سيال ان ده عمل في الثاني خسارة بسيطة من نبرا بل جاء من هاي ما نوت وازينا يأخشون في الثاني بأخشون الله كاينة دمو أخشون في الثاني يا يا دعما سنتالي يا أخشم سنتالي هنا يا دمو أخشون سوات በክርስትና በክርስትና መጀመሪያ ሺህ አመት ውስጥ መጨረሻ ወደ ላስታ ይስፋፋና የአገው መንግስት ይሆናል። በወቅቱ ምን ያህል አመታት ነበር የዳዓማት ስርወ መንግስት የቆየው? እንደሚነገረው አራት መቶ አመታት ያህል የዳዓማት ስርወ መንግስት እንደቆየና ከዛ በኋላ ለውድቀት እንደተዳረገ ነው። በነዚያ በአራት መቶ ዓመታት ወቅት ውስጥ ምን አይነት ስልጣኔዎችን አሳይተዋል? ከዛስ ባሻገር ለመውደቁስ ዋነኛ ምክንያቶች ምን ነበሩ ይላሉ። የደአማት ፊደል ኢንፋት የተገኘው ከክርስቶስ ልደት በፊት በአምስት መቶ ዓመት ነው። ፊደሉ የተገኘው የራሱ ፊደሉ የታወቀ ፊደሉ የታወቀበት ዘመን ማለት በኋላ የተነሳበት መንገድ ማለት አይደለም። ከዛ በፊት ነበረ። አንድ ሺ አምስት መቶ አመት ወደ ኋላ መሄድ ይቻላል። በአማት አንድ ሺህ አመት ነው ይህ ኖራት ከክርስቶስ ልደት በፊት አንድ ሺህ አመት። አክሱም ስልጣኔ ዋና ሆኖ የተነሳ መሰረት ሆኖ በክርስትና ዘመን ነው ማለት በሶስት መቶ ለምሳሌ አክሱም ሐውልት ተሰራ የሚባለው ታላቁ ሐውልት ተሰራ የሚባለው በአሁን ሶስት መቶ አመተ ምህረት አካባቢ ነው። ከዛ በፊት ደአማት ሲቪላይዜሽን አልጠፈም፣ ቅደም ተከተል ወደ አክሱም ስልጣኔ ተሻገረ። አክሱም ስልጣኔ አይበህርን ማለት አባይ ሸለቆን የዛሬ ኢትዮጵያን፣ አረቢያን፣ አይበህርን ይገዛል። በኦሮማውያን ዘመን በግሪኮች ዘመን አንድ አገር አንድ ሕዝብ ተከታታይ ነው። ደአማት ሰዎች አክሱማውያን ናቸው። ዛሬ ደግሞ ከፈለክ ትግሬዎችና ና ኤርትራውያን የዛ ትክክለኛ ወራሾች ናቸው። አልጠፋም ሰው እና እስኪመጣ ድረስ ተነስቶ የነበረው ሁለት ዳነስቲ በሰሜን ኢትዮጵያ ዳአማትና አክሱማውያን ነው። አክሱማውያን በዓለም የተወሰነ ሰነድ አላቸው። የጠፋውን ሰነድ በመመርመር ባለፈው አምሳ ዓመት ውስጥ ነው ዳአማት መኖሩ የታወቀ እና ዛሬ የትግሬ ከተሞች እናም አካባቢዎች፣ ክልሎች የዳማት መንግስት ነው። ዘመና የሚባል የዳማት መንግስት ንጉስ ምንላል ይላል ራሱን የዳማታ ውያን የሳባ ውያን የአረባ ውያን ንጉሰ ነገስት ብሎ ጽፏል። የንጉሰ ነገስቱ ስም ማን ነበረ? ይታወቃል በወቅቱ የዳማት ንጉሰ ነገስት ስም አስራ ሶስት ዜና መዋዕሎች በእጃችን አሉ ሁለት የውጭ ግንኙነታቸውንስ አስመልክቶ የዳማት ስርወ መንግስት የውጭ ግንኙነት በተለይም ከደቡብ አረቢያ ከሳባ ስርወ መንግስት ጋር የነበረው ግንኙነት ምን ይመስል ነበር? በንግድና በተለያዩ ነገሮች አየህ እንግዲህ ምንድነው? በአረቢያ የነበረው የሳባ መንግስትና ዳማት መንግስት በባህል፣ በሃይማኖት፣ በቋንቋ የቀረበ ግንኙነት ነበረ። ምክንያቱም በዳዓማት ሳባ ቋንቋና ዳዓማት ቋንቋ በአንድ ጊዜ ተገኝተዋል። ስመረምር የዳዓማት ቋንቋ ከሳባ ቋንቋ ቅድሚያ አለ። አውሮፓውያን ባለፈው ሁለት መቶ ዓመት የኢትዮጵያ ታሪክ ሲመረምሩ የሳባ ፊደልና ባህል በኢትዮጵያ አገኝቶ በአፍሪካ ጨለማ በአፍሪካ ውስጥ የሰለጠና ሳባ መንግስት ነው አክሱም መንግስትን የመሰረታ ብሎ ሲያስተምሩ የኢትዮጵያ ህዝብና መንግስት ይህን ሲያስተዳባ እስከዛሬ አለ። ነገሩ እንደዛ አይደለም። ዳማትና አረቢያ ከአይብህር ማዶ ለማዶ ነው። በብህር በሀይማኖት ጥንታዊ ሃይማኖት ነው። ለምሳሌ የአክሱም ናሽናል አርማ የዳማት ዋሊያ ምልችት ያለ ዘውድ ዙፋን ያለውን ታያለ። ያ በአረቢያ የለም። እና ግን የአረብ የአረቢያ ቋንቋ ለተወሰነ ጊዜ አንድ መቶ አመት እዛ ተገኝተዋል። የሳባ ቋንቋ ሃውልታዊ ጽሁፍ ነው ቁም ጽፈት ያለ ነው። የዳማት ደግሞ ስድ ጽፈት ነው ያለ ዳማት ቋንቋ መገኘቱ ነው የኢትዮጵያን ታሪክ የለወጠ። ብሎም ዳማት ከቋንቋ በሂደት በምን ሲበሉ የግእዝ ፊደል ቋንቋም የግእዝ ቋንቋ ጽፈትም የግእዝ ጽፈት ሆኖ ተገኝተዋል። የሚገርም ነገር ሪፐብሊክ የሚመካበት ያለን የምንል ኢትዮጵያውያን የራሳችንን ታሪክ ሳናውቅ እስከዛሬ አላጣራንም። እንደ እንግዳ ነገር ይገኛል በእውነት ራሱን የቻለ መንግስት ነው። ከአረቢያ ጋር ባህላዊ ግንኙነት አለ፣ ንግድ ግንኙነት አለ። በኢትዮጵያ ብቻ ያለ እና በአረቢያ የሌለ ነገር ህንፃ እና መቅደስ ያሉት ተገኝተዋል። እና ተወራራሽ ዘመናዊ ነገሮች ናቸው። አክሱም ስልጣኔ ከዛ የተነሳ በኋላ ቀይ ባህርን ፈሻዶ አረቢያን፣ የዛሬን ሱዳን፣ አባይ ሸለቆ ማለት ነው፣ የአፍሪካ ቀንድ ዛሬ ያለውን ለአንድ ሺህ አመት እንዳስተዳደረና ሰው አልሰረተም። መንግስት ማለት አንድ የተወሰነ መሬትና በመሬቱ ነባር ህዝብ ፖለቲካ ስልጣን ማለት ነው። ይፈልስም የአክሱም መንግስት ቡድን ወደ ደቡብ ተስፋፋ እንጂ እስከ አዲስ አበባ ድረስ በልዩ ልዩ መልክና መንገድ እየተቀያየረ ሳይበቀስ እስከ ዛሬ ደርሶ ሪፐብሊክ ሆኗል ለማለት ይቻላል። እኔ እንደዚህ ብዬ ነው ማስተምረው። የድአማት ስርወ መንግስት ነው ያ ወደ አክሱም ስርወ መንግስትነት የተለወጠው። ከዛ አኳያ የአክሱም ስርወ መንግስት እንደምንድን ነው የተነሳው? አመሰራረትና ስልጣኔውስ ምን ይመስል ነበር? ይ ካሰውን መሬቱ አንድ ነው፣ ህዝቡ አንድ ነው፣ ስርዓቱም ተከታታይ ነው እና አጥሎ እስከ ዛሬ አለ። ዛሬ ኢትዮጵያ የምንል የአፍሪካ ሰሜን ምስራቅ አፍሪካ ክፍል አሁን ነው። ኢትዮጵያ አንድ ሀገር አይደለም፣ ከሀገር የበለጠ ነው። ህንድ ውቅያኖስ በመለስ አይበህር በመለስ አባይ ሸለቆ በመለስ ነው በየጊዜ የሚከታተለው ይህ ታሪክ። እስከዛሬ ሪፐብሊኩ ድረስ ስራመት የመጣው ከደአማት ጀምሮ ነው። ሰው አልጠፋም፣ የታሪኩ ሰንሰነት አልተበጠሰም። እና መሰረታዊ ለውጥ የሚሆነው ሁለቱም ወይም አዋባ መንግስታት ነበሩ። ዳዓማትና አክሱም በሶስት ሺ በሶስት መቶ ሰላሳ አመት ክርስትና ወደ አክሱም ይገባል። ያ ክርስትና በአይነት ይለውጠዋል። መለኮታዊ እምነት ክርስትና ሲገባ አክሱም የዓለም መንግስት ነበረ። ዳዓማት ነው የተመሰረታ ነው። የዳዓማት ከተማ የሃ፣ ከስከሴ እንደዚህ የሚባሉ አክሱም የሚባሉ ከተማዎች አሉ። ታሪኩ ጥንደቀጠለ ነው ሰንሰለቱ አልተበጠሰም ዳአማት አክሱማውያን ይሆናሉ ስርዓቱ ነው ስፍራ አንድ ነው አይበሄር በመለስ ህንድ ውቅያኖስ በመለስ አባይ ሸለቆ በመለስ ይሄንን አፍሪካ ሰሜን ምስራቅ አፍሪካ የምንለውን ክፍለ አህጉር እነዚህ ነገሥታት ኢፌክቲቭሊ ኮንትሮል አድርጎ አስተዳድሮ ይሆናል የተወሰነ ነገር የተጽዕኖ ክልል አድርጎ የውጭ መንግስታት እንዳይገቡ አድርጎ እስከ ኢምፔሪያሊዝም ድረስ ሲፈራረቅ የነበረው የታሪክ መክፈል ነው አሁን የምናወራው እንደሚያውቁት የአክሱም ስልጣኔው ተቋርጦ መንግስቱ ግን ያው የተስፋፋ እስካሁን ድረስ ወደ አዲሲቱ ኢትዮጵያ ተቀይሮ አለ በተለያየ መልክ የአክሱም ስልጣኔ ብለን ስንል ስለ ምን አይነት ስልጣኔ ነው የምናወራው? የአክሱም ስልጣኔ ምን ነበር ዘውዳዊ መንግስት ነው ግዛቱ አረቢያን ጨምሮ እስከ ተከዜ ድረስ ነው የሚደርሰው። አክሱም ስልጣኔ በኢትዮጵያ በአፍሪካ ቀንድ ክፍለ ሀገሩ አካባቢ አላለፈም። ግዛቱ እስከዛ ሆኖ የተጠራ ቀንድ አፍሪካ ቀንድ ስፌር ኦፍ ኢንፍሉንስ ነው። ተጽዕኖ ያሳድራል፣ ንግድ ይቆጣጠራል። ዋና ማዕከሉ የዛሬ ኤርትራና ትግራይ ነው። እዛ ያሉት ከስከሴ ይሀ የምትላችሁ ቦታዎች ሁሉ አርኬኦሎጂ ጥናት ብታጠና ከዛ ጀምሮ አልተቆረጠም። ሰው አለ። ስልጣኔ ቀጥሏል። ጥንታዊ ነው። አህዳዊ ነው መንግስቱ፣ ማለት ዩኒተሪ ስቴት ነው። ብዙ ህዝቦች ያሉበት ነው። ጊዜ ነው የተለየ እንጂ፣ ሰው አለ። በህሉ ደረጃ ተቀያይረዋል። ስልጣኔ ማለት ዲቪዥን ኦፍ ሌበር ነው። ስፔሻላይዜሽን ነው። የሰለጠናም ሊሆን ይችላል ያልሰለጠናም። በተወሰነ ስፍራ የሚኖር ህዝብ፣ የተወሰነ መሬት የታወቀ መሬት የመሬቱ ህዝብ የፖለቲካ ስልጣን ሲጨመር መንግስት ስቴት የምንለው እሱን ነው። ያ ስቴት የሰለጠነም ያልሰለጠነም ሊሆን ይችላል። አክሱም ስልጣኔ የስልጣኔን ወይም ዳአማትም የስልጣኔን ትርጉም ሁሉ የሚያሟሉ ህዝቦች ናቸው። ጽፈት አላቸው፣ ሃይማኖት አላቸው፣ ማዕከል አላቸው፣ መንግስት አላቸው፣ አርማ አላቸው። አንደኛ እስከ ኢምፔሪያሊዝም ኤክስራል እስኪሚዝ ድረስ ሶስት ሶማሌ ክልሎችም እስኪሁ ድረስ በአፍሪካ ሰሜን ምስራቅ አፍሪካ የውጭ ሀይል ገብቶ አያውቅም፣ ደርሶ አያውቅም። በሰሜን ኢትዮጵያ የተነሳ መንግስት ነው እየተስፋፋ እያደጋ እየታጠፈም ሲቀጥል የኖረው እና ይህንን ለማወቅና ለማጥናት እና ኢትዮጵያውያን ጊዜም የለንም። ሌላውም የምንሰብከው ታሪካችን ያይሁድ ነው ብለን እነሱ አለን የራሳችን አላወቀንም። እንደሚታወቀው በእርግጥ በአክሱም ዘመነ መንግስት የግዕዝ ቋንቋ ነበር። በወቅቱም ደግሞ ወደ ሃይማኖት ስንመጣ እንደዚሁ ሃይማኖቱ ክርስትና ሃይማኖትና የይሁዲም ሃይማኖት በዛ ወቅት ኢትዮጵያ ውስጥ የተከሰቱበት ወቅት ነበር። እነኚህ ሁለት ሃይማኖቶች ከሰቱ ኢትዮጵያ ውስጥ ሊከሰቱ የቻሉት በአክሱም ዘመነ መንግስት እንዴት ነበር? ታሪካዊ አመጣጣቸው ምን ይመስላል? ሦስት መቶ ሰላሳ ዓመተ ምህረት ከክርስቶስ ልደት በኋላ ክርስትና ይገባል። በግሪክ ሰባኪዎች አማካይነት በና ፍሬምናጦስ የገባ ጊዜ ነው። ያ አዋማዊ የነበረው መንግስት ክርስቲያን ይሆናል። መለኮታዊ አሀዳዊ መንግስት ይሆናል። በኢትዮጵያ የሚነገረው ሌላ ነው። ይህ የሚነገረው መረጃ የእኔ እና የአይሁድን ታሪክና መጽሐፍ ቅዱስ አንድ ቦ የእኛ ብሎ የወሰዱት ነው። እሱ ታሪክ አይደለም። ሃይማኖት ነው። ሃይማኖት ከታሪክ በላይና ውጭ ነው። አሁን እኛ የምናወራው ስለተወሰነ ቦታ፣ ህዝብ፣ ስፍራ፣ ጊዜ ነው። እና አክሱም ስልጣኔ ፈርሰዋል፣ ወርቅ ገንዘብ የነበረው ሀውልት ያለው ቤተ መንግስት ያለ ፈረሻ ግን መንግስቱ አልፈረሰም። ይሄ ኢምፖርታንት ነገር። ደማት በነበረው ጊዜ ደማት መነሻ ከክርስቶስ ልደት በፊት አንድ ሺህ አመት የነራ መንግስት ነው። በዛን ጊዜ መሬቱ አንድ ነው። ህዝቡ አልጠፋም። የዛሬ ትግሬዎች አሉ። አሁን እርትራውያን አሉ። ይሄ ማየት ብቻ ሳይሆን ወደ ደቡብ መጥቶ እዛ አሁን አፍሪካ መሀልም ገብተዋል። ያኔ ቀጥሎ ያለ ፖለቲካ ስርዓት ነው ዛሬ የሪፐብሊክ ያደረገ ነው። የይሁዲ ሃይማኖትስ ምን አይነት ሚና የነበረው ታሪካዊ አመጣጦስ እንዴት ነው? ለምሳሌ ምንድነው በዓመት አንድ አስር እንደሆኑ የአካባቢ ሃይማኖቶችና አራት አምስት የሚሆኑ በዘመኑ በአረቢያ በመካከለኛ ምስራቅ የነበሩ ሃይማኖቶችም በኢትዮጵያ በአደጋማት መንግስት ስርዓት ውስጥ ተገኝተዋል። ይህንን ምን ብና ይሉ አናንስ በኢትዮጵያ የኢትዮጵያ ዓመታዊ መጽሔት የሚባል ባለፈው ሰባ ዓመት ውስጥ ወደ ሀያ መጣጥፎች ተጽፈዋል። እነዚያን ማንበብ ነው። ይህ እኮ ኢትዮጵያውም አያነበውም። ማርክሲዝምን ለነኒዝምም በና ሌላውን ዩዝም ነው እንጂ ብለ የራሱን ስሉ ያለለበባ ነው። ትምህርት ቤቶችም አያስተምሩም። በንኅ አጋጣሚ የሆነው ነገሩ የተጻፈ በቅርብ ጊዜ የተገኘው ምንድን ነው? በፈረንሳይኛ ነው እና ፈረንሳይኛ በብዙም አይነገርም በኢትዮጵያ ሰዎችም አያነቡም። አሁን አንተ የምታለሰው ጥያቄ የኢትዮጵያ ትምህርት ቤቶችና ቤተ መንግስት ማንሳት ያለበትም ማወቅ ያለበት ነው። በወቅቱ ለአክሱም ስልጣኔ ውድቀት ዋነኛ ምክንያቶች ምንድን ናቸው ይላሉ። አክሱም ሜርከንታሊስት መንግስት ነው። ምን ማለት ነው? ነጋዴ ነው። በንግድና በእርሻ የተሰማራ መንግስት ነው። በሱ በነበረው ጊዜ ከክርስቶስ ልደት በፊት ጀምሮ በአንድ ጊዜ በሰሜን ምስራቅ አፍሪካ ክፍለ አህጉር ኢትዮጵያ ዛሬ በምንለው በምድር ውስጥ በግብፅ ሶስት ሀያላን መንግስታት ነበሩ። አንዱ የዛሬ ኢራናዊ ፋርስ የሚባለው መንግስት ነው። ዛሬ ባለበትም ቦታ የነበረው ሌላ ሮማዊያን የሚባል ወይም ባይዘንታይን የሚባል ግሪኮ ሮማዊ የሆነ ግብፅን የሚቆጣጠረው ነው። የኢትዮጵያ ደግሞ አክሱም ስልጣኔ ከፍተኛ ደረጃ በነበረበት ጊዜ አረቢያን ይቆጣጠራል። የመንን በከለይ እና ቀይ ባህርን ይቆጣጠራል። አፍሪካ ቀንድ የሚባለውን የዛሬ አፍሪካ ማለት ዛሬ አፍሪካ ማለት ሰሜን አፍሪካ ስንል አራት ሪፐብሊክ ሆነዋል። ዛሬ የኤርትራ ሪፐብሊክ፣ የጅቡቲ ሪፐብሊክ፣ የሱማሌ ሪፐብሊክ፣ የኢትዮጵያ ሪፐብሊክ አራት ሪፐብሊክ መንግስታት የሆነ አንድ ሀገር ነው። ኢምፔሪያሊዝም እስኪመጣ ግዛቱ አንድ ነው፣ ክልሉ አንድ ነው በሚል የተመሰረተ ነው። እንደሰበጣን አልከው ነው ከዛ በኋላ ሁለቱ Thanks. Sure. Sure. ውያን መካከል ቅርብ ግንኙነት አለ። ያ ቅርብ ግንኙነት ደግሞ እስልምና ሲነሳ በመልካም መንገድና ሥራ ይንጸባረቃል። እና አረቦች የመንን፣ መካከለኛ ምስራቅን ይቆጣጠራሉ። የአረቦች መሀመድ የመሰረተው መንግስት የአረብ መንግስት ይሆናል። አውሮፓን በአካባቢ አፍሪካን፣ አረቢያን ማኖ እስያን አንድ ሶስቱን አህጉራት አንድ ጊዜ የገዛው ኢስላማዊ መንግስት ነው። በዛም ጊዜ አረቢያና በመሀከለኛ አፍሪካ የአክሱም ስልጣኔ ይታጠፋል። ስታቀም ስልጣኔው እየደከመ ምድም እየቀነሰ ስኖር በሌላ በኩል ከሰሜን ኢትዮጵያ ወደ ደቡብ ኢትዮጵያ መሀል ኢትዮጵያ ይስፋፋል። ምንድን ነው አክሱም ስልጣኔ በአንድ ሺህ ዓመተ ዓለም ይፈርሳል። ስልጣኔ ሲፈርስ ኦልሬዲ አክሱም ክልል የነበረው ወይም ም ክልል የነበረው የአቦ ምድር ላይ ላስታ ላይ የመንግስቱ አካል ይሆናል። የድሮ ዳማ የድሮ አክሱም ድራት የሆነ የመንግስቱ አካል ይሆናል። ለመፍረሱ ምክንያት ምንድን ነበረ? ለአክሱም ስልጣኔ መክሰም ምክንያቶቹ ምን ነበሩ? ጦርነት ወይስ የንግድ ወይስ የሃይማኖት ግጭቶች ምን ነበሩ ዋነኛው ምክንያቶች? ከዛ ቤተክርስቲያን ሰዎች በተረት የምናገሩት ዮዲት የምትባል ጉዲት የምትባል አቃጠለቸው ይላሉ። ነገሩ እንደዚህ ሳይሆን በሂደት ነው። በንግድ የነበረው ሲያንስ አይበር የነበረው በአባይ ሸለቆ የነበረው ግዛቱ እየጠበበ መቃስ በጠች አክሱም አካባቢ በዛሬ ትግራይ ውጠት ኢኮኖሚ ዝቅጠት ይዘርሳል። በዚህ ጊዜ አስበቀስ ደካማ እንጂ ክርስትና Я асум силиттале бет лоу, я лоу адкале. Зодин, ма асалу, силиттале бет እንደሚያውቁት በአክሱም ዘመነ መንግስት ውስጥ ታዋቂ ከነበሩ የወቅቱ መሪዎች አንዷ ንግስት ሳባ እንደሆነች ይነገራል። በኢትዮጵያ ውስጥ በማክዳነት ወይም በሳባነት፣ እንደዚሁ የመን ደግሞ የእኛ ንግስት ናት ብለው ይላሉ። የንግስተ ሳባ ታሪክ ከአክሱም ስርወ መንግስት ጋር በተያያዘ መልኩ፣ በእርግጥ የማን አገር ንግስት ነበረች? ታሪኳስ ምን ይመስላል? ባለው የቅርብ ጥናት መሰረት ይሄኮ እንደዚህ ሲናገር፣ ለኔ ይሄ መነገር ስድብ ነው የሚመስለኝ። ሳባ የምትባል መንግስት ሰው በኢትዮጵያ የለም። የሳባ ንግስት ነች አገርዋን ጣፍተዋል። በመጽሐፍ ቅዱስ የተጠቀሰ ይሄ እኮ ተረት ማመን። እኔ እኮ ተመራማሪ ነኝ፣ ምሁር ነኝ ግሪኮች የኢትዮጵያን ቤተ ክርስቲያን ኤድስዮስና ፍሬምናጦስ ወደ አክሱም አረመኔ ቤተ መንግስት እንዳስገቡ ይታወቃል። ተገኖ የነበር ማለት ክርስቲያን አይደለም፣ ኦሪቅ ሃይማኖት የሚከተል አይደለም፣ እስላም አይደለም። ጥንታዊ ጨረቃ ነው ሃይማኖቱም አማልክትም ንግር ማለት ብሔር ማለት አማልክት ነው፣ መሬት ነው። እንደዚህ የሚያመልኩ ሰዎች ናቸው። ከዛ በኋላ ግብፅ ቤተ ክርስቲያን ኢትዮጵያን እስከ ቀደማዊ ኃይለ ስላሴ ድረስ ሺህ ሰባት መቶ አመት እንዳስተዳደረች ይታወቃል። ግብፅ ቤተ ክርስቲያን የራሷ ባሪያ ነች። ግብፅ በፋርሳውያን ጊዜ ጀምሮ የፋርስ ግዛት፣ የግሪክ ግዛት፣ የአረብ ግዛት እና የግብፅ ሰዎች መንግስታቸው ጥንታዊ ጠፍቶ በወራሪዎች የሚገዙ ናቸው። ኢየሱስ ክርስቶስ ሰው ወልዶ ማስተማረ ጊዜ ማርቆስ የተባለ ሐዋርያ በግብጽ አሌግዛንደሪያ ወንጌልን ይሰብካል። ከኢትዮጵያ በፊት ነው። ወራት እንደዚህ። ከዛ በኋላ ኢትዮጵያ ቤተ መንግስትን አዋማዊ ቤተ መንግስትን ሄደን ለማለት ነው። መንግስትን ወደ ክርስትና የመለሰው ፍሬምናጦስና ኤሌሲዩስ የተባሉ ስደተኞች ናቸው። ከዛ ጀምሮ እስከ ዛሬ ክርስትና አለ። መጽሐፍ ቅዱስ ገባ። መጽሐፍ ቅዱስ ትርጉም ያለው በመጽሐፍ ቅዱስ በሙሴ ጊዜ የተጻፈውን ሁሉ ኢትዮጵያውያን የእኛ ነው ብሎ ወስደውታል። መጽሐፍ ቅዱስ የምናገረው የአይሁድ ታሪክ ነው፣ የኢትዮጵያ አይደለም። ይሄንን በአንድ ሺህ ዓመት አካባቢ የዛጉዌ መንግስት ግብፅ ቤተ ክርስቲያንን አንዳንድ እንደራሴ አቡን እየላከች ነው የምትገዛው። በአቡን የሚገዛውን ሲኖዶስ አቃቁምልኝ አንቺ የምትገዝን በግብፅ ላይ በሲኖዶስ ነው። ሲኖዶስ ማለት የቤተ መንግስት ቤተ ክርስቲያን መንግስት ማለት ነው አስር አቡኖች እና አንድ ፓትርያርክ ነው ግብፅ ቤተክርስቲያን የምትገዛው ስለዚህ በየጊዜ አንዳንድ አቡን እየላክሽ አቡኑ በጠፋ ጊዜ ኃጢአተኛ እየሆነ ሰው ሃይማኖት አስተማሪ አቶ ይቸገራል ሲኖዶስ አጣቁምልኝ ብዙ ኢትዮጵያውያን አቡኖቹን መርጠሽ አስተምረሽ ይህንን መንግስት አጣቁምልኝ ብሎ ስጠይቅ ዛጎየ መንግስት ነው የምን ያለው፣ አረማኔ ነው። አክሱማዊ አይደለም። በመጽሐፍ ቅዱስ ያለው ሳባና ሶሎሞን ጊዜ ተመሰረተው መንግስት፣ አሁን እኛ ደአማት አክሱማዊ ያን የምንለው አይሁድ ነው ብላ አስተማረችው። ከዛ በዚህ ነገር የዛጎየን መንግስት አስራ ሁለት ሰባ ላይ አማራ የተባሉ የዛጎየን ወታደሮችና ቄሶች አስተባብላ መንግስቱን ትገለብጣለች። ከዛ በኋላ መንግስቱ ምንድነው ከሶሎሞን ማለት ከልኩናም ጥቅጣይነ ስላሴ አማራ ነገስታት እኛ አይነም ብለው ነው ይኖሩ አይሁድ አይደሉም ኢትዮጵያውያን ናቸው። እና ሳባ የተባለውም በመጽሐፍ ቅዱስ አገኝታ ሰባ መጽሐፍ ቅዱስ ላይ መጽሐፈ ነገስትና ዜና መዋይሎስ በሚሉት መጽሐፍ የአረብ ሴት ሳባ የተባለች ሶሎሞን ቤተ መንግስት ولكن يقول لك يتوقع تكون افضل ان تكون افضل ان قال افضل ان تكون افضل ان تكون افضل ان تكون افضل ان تكون افضل ان تكون افضل ان يا افضل ان تكون ان መናገር ለኢትዮጵያ ስድብ ነው። ጠረት የለም ኢትዮጵያ፣ መንግስታ በሀገር የበቀሰው ሪፐብሊኩም ጭምር የኢትዮጵያ አብዮት ከውጭ ቅጥያ የለውም። የኢትዮጵያ ገበሬና ሰራተኛ እንደ መሰረተ አሁን ያለ አብዮት ሪፐብሊክንም ከአሁን በፊት የነበረው ውስጣዊ ነው። ሰባ የምትባል አረብ ንግስት ነበረች። እሷን የምትቀመበት ምክንያት የለም። ግብፅን የተክልስ ሲያህል ያስተማረችውን በምንድ ነው ፊቷ ነገስትና ክብረ ነገስት ብለህ በስምንት ክብረ ነገስት ክብረ ነገስት ምንድን ነው የሚለው? ሳባ የተባለች ንግስት ከኢትዮጵያ አክሱም ተነሳ፣ ሶሎሞን ቤት ሄደች። ክብረ ነገስት የሚለው ጋነስቲ ሶሎሞናዊ የሚለው ተረት ነው። ፊቷ ነገስት የሚለው ኢትዮጵያዊ በአገሩ የሃይማኖት መሪና አስተማሪ ሊሆን አይችልም ብሎ በሶስት መቶ ሀያ አምስት አመት የሚደርስ የአህዳዊ የዓለም ቤተ ክርስቲያን ሶስት መቶ አስራ ስምንት የሃይማኖት መሪዎችና አስተማሪዎች ንቅያ በተባለው ከተማ በዛሬ ቱርክ ተሰብስቦ ኢትዮጵያዊ በሀገሩ የሀይማኖት መሪ አይሆንም አስተማሪ አይሆንም፣ ግብጻዊ ብቻ ይሆናል። ይህም የተባለው ኢትዮጵያ ክርስትና ከመግባቱ አምስት አመት ቀደም ብሎ ነው። ያንን ተረት ማንም ሰው በሌለበት ስደቦ ራሱን ስሰብ ይኖራል እንደሚባል አንዳንድ አካባቢዎቹ ኢትዮጵያውያን እንደዚህ አይሁድ ነን ሳባ ነን እያሉ ሌላንም ምን ኩሩ ኢትዮጵያዊን ጨምሮ ያታልላሉ፣ ያጣልላሉ። የድዓማትና የአክሱም ስልጣኔ ለዛሬው ኢትዮጵያዊ ብሔራዊ ማንነትና የሪፐብሊክ ምስረታ ያደረጉት አስተዋጽኦ እንደምን ይመዘናል? በአሁኑ ወቅት የደዓማቱን የአክሱም ንጉሳዊን ስርዓት የአገውም፣ የአማራውም፣ ብሎም ደግሞ በደቡብ የነበረው የሀድያውም፣ የሀርላውም፣ የጎንጋውም፣ የደሞውም መንግስታት ነበሩ። ተዋሃዱ። ረጅም ጊዜ ፈጃ። አሁን በእኛ ጊዜ መሬት ላራሹ ስልጣን ለሕዝቡ ወንም መፈክር ተምረን ፈተረንና ዘውዱ ፈረሰ። ማለት በጥቂት ግለሰቦች የሚገዛ ፖለቲካ ስርዓት ፈርሶ ሕዝባዊ ስርዓት ሪፕብሊክ ተመሰረተ። በአይነት አንድና ተቃጣይ ነው። ተዋዘቁ ትንሽ ነገር ማለት ነው። መሰረት ውስጡ ነው። አሁን አየህ፣ አላማዊ ዘውድ ክርስቲያን ዘውድ ሆና ክርስቲያን ዘውዳዊ ስርዓት ማለት ሪፕብሊክ ሆና መጠኑ ነው የቀየረ። በቀደም ዕለት የአሜሪካኑ ፕሬዚደንት ኦባማ አዲስ አበባ በጎበኙ ጊዜ ሉሲ ኢትዮጵያዊ ፓሊዮንቶሎጂስት ማለት በድንጋይ ሰው ያና ስልጣኔ የሰለጠነ ዶክተር ዘረሰናይ አለምሰገድና ፕሬዚደንቱ በደንብ አስረዳቸው። በሚወቁት ወንቃ ፕሬዚደንቱ ወደውም ብሎ መነሻችን አያታችን ሉሲ ነች፣ ሰው የተጀመረ አንድ ነው ብሎ እኮ የተናገር ይሄ እኮ የሰው መነሻ ነው የኢትዮጵያ ምድር። የድንጋይ መሳሪያ ዘመን ነው የነበረው። ሜጋሊትሪዝም ሜጋ ማለት ትልቅ ነው። ልት ማለት ድንጋይ ነው። አክሱም አውልት ከፍተኛ የድንጋይ ስልጣኔ ከፍተኛ ደረጃ ነው። የኢትዮጵያ ታሪክ ተመራማሪ ፕሮፌሰር ላጲሶ ጌታሁን ደሌቦ፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ።